ምርጫ 2013 ይካሄድባቸዋል በተባሉ የአገሪቱ ክፍሎች የሚገኙ የምርጫ ክልሎች በሙሉ የእጩዎች ምዝገባ እየተከናወነ መሆኑን ብሔራዊ የምርጫ ቦርድ አስታወቀ። ተፎካካሪ ፓርቲዎች በበኩላቸው እስካሁን ያልተከፈቱ የምርጫ ክልል ጽህፈት ቤቶች መኖራቸውንና የጸጥታና ሌሎች ችግሮች እንቅፋት የፈጠሩባቸው መሆኑን ይናገራሉ። የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ አንድም እጩ ያላስመዘገበ መሆኑን አመልክቷል። መለስካቸው አምሃ ተከታትሎታል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ከፓርቲዎች ጋር ባደረገው ውይይት በእጩ መዘጋገብ ሂደት ላይ ባጋጠሙ ችግሮች ዙሪያ ተወያይተዋል። የቦርዱ ሰብሳቢ ብርቱካን ሚደቅሳ ባደረጉት ንግግር በተለያየ ጊዜ ቢሆንም በአሁኑ ወቅት በሀገሪቱ ምርጫ በሚካሄድባቸው ክፍሎች ሁሉ የምርጫ ክልሎች ጽህፈት ቤቶች ክፍት መሆናቸውንና ፓርቲዎችም እጩዎቻቸውን ማስመዝገብ መጀመራቸውን ተናግረዋል። በአንዳንድ ቴክኒካዊ ችግሮች ምክንያት ዛሬ ያለውን ዝርዝር ሁኔታ ማወቅ ባይቻልም የእጩ ምዝገባው ያለበትን አጠቃላይ መልክ የቦርዱ ሰብሳቢ ፍንጭ ሰጥተዋል። ዛሬ ሁሉም የምርጫ ክልል ጽህፈት ቤቶች ላይ 673 ላይ የእጩዎች ምዝገባ እየተካሄደ ነው እና እነዚህ የምርጫ ክልል ጽህፈት ቤቶች እንደምታውቁት በተለያየ ጊዜ የተከፈቱ ናቸው። በመጀመሪያ ዙር የተከፈቱ አሉ። ክልሎች ዝግጁነት ላይ መሰረት ባደረገ በተሰጠ ውሳኔ በሁለተኛ ዙር የተከፈቱ አሉ። ግን ሁሉም ከፍተው ስራ ላይ ይገኛሉ። በዛ መሰረት እስካሁን ድረስ የተመዘገቡ ፓርቲዎች ወደ 15 ፓርቲዎች እንደሆኑ ነው ሲስተማችን የሚያሳየው። የተመዘገቡ እጩዎች ቁጥር ደግሞ ከ2000 በላይ ነው። ግን የሴንትራል ሲስተሙ መረጃውን ከክልሎች ለመቀበል አንዳንድ የኮኔክሽን ችግሮች ስላሉበት የተሟላ መረጃ ገና ገብቶ አላለቀም። ግን 15 ፓርቲዎች እጩዎችን ለማስመዝገብ መቻላቸውን አውቀናል። የፓርቲ ተወካዮችም ቦርዱ ያደረገውን ዝግጅትና እያከናወነ የሚገኘውን ስራ በአመዛኙ አመስግነዋል። በአንጻሩ ያጋጠሙ ችግሮችንም ቁጥራቸው ጥቂት የማይባል የፓርቲ ተወካዮች አመልክተዋል። በተደጋጋሚ ከተነሱ ችግሮች መካከል የምርጫ አስፈጻሚዎች ጽሕፈት ቤት ከፍተው አለመገኘት፣ ጽሕፈት ቤቶች የሚገኙበት ስፍራዎች አድራሻ አለመታወቅ፣ የጽሕፈት ቤቶቹ መከፈት እየዘገየ መሆኑ ተነስተዋል። ከዚህም ውጭ ግን በየአካባቢው የሚገኙ የመንግስት አካላትና የገዢው ፓርቲ አባላት በእጮች ላይ ይፈጽሙታል የተባለው በደል በምሳሌ ስም እየተጠቀሰ ተዘርዝረዋል። ከእነዚህ አንዱ ከጋሞ ዴሞክራሲያዊ ፓርቲ አቶን ቆቆ ኮሶሻራ ነበሩ። እስካሁን አይተን የማናውቀው መንግስት ለመገልበጥ የተዘጋጀ የታጠቀ ኃይል መጣብን እንደማለት የገጠሩን ህብረተሰብ እያወናበዱም ጭምር ከፍተኛ ችግር የፈጠሩብን ያሉት፣ አሁንም ችግሩ እንደቀጠለን ያለው ለምሳሌም ያህል ጋሞ ዞን ጨንቻ ወረዳ ላይ ጋዴፓ ወይም የጋሞ ዴሞክራሲያዊ ፓርቲ ጽህፈት ቤት ላይ ፎቶን ይዣለሁ። በእኛ ጽህፈት ቤት ላይ የብልጽግና ፓርቲ አርማ ወይም ታፔላ ለጥፏል። በዚህ ምክንያት የጽህፈት ቤቱን ኃላፊ አቶ አስቻሎ ጌታቸው የሚባለውን እንገላሃለን ብለው፣ አሁን ጽህፈት ቤቱ ኃላፊ ስጋት ውስጥ ነው የሚገኘው። ይሄ ይፋ በህዝብ ፊት የተነገረ በተጨባጭ ማስረጃ በእጃችን ያለ ነው። የታፔላዎቹን ሁለቱን በሚገርም ሁኔታ በአንድ ህንፃ ላይ የተለጠፉትን በእጀጅ አሁን ፎቶ ዋለኝ። በሌላ በኩል በአሁኑ ሰዓት ምርጫ በመቃረቡ ምክንያት በአብዛኛው ወረዳዎች ማለት ይቻላል እኛ እንግዲህ የራሳችን ህንፃ አልገነባንም ገና ፓርቲዎች አሁን በቀደም የተመሰረትን ፓርቲዎች ና በእያንዳንዱን አከራይ ለተቃዋሚ ፓርቲ ጽህፈት ቤት አከራይተሃል ቤትን አከራይተሃል በሚል የሰውየውን የቤቱን አከራይተህ የመጠቀም መብት ጭምር በመግፋት እንገለሃለን። እናጠፋለን እስከ ማለት ወይ ደግሞ አሁኑኑ ይሄን ሃል ብር ለእኛ ክፈል የምድ የሚያስገደድ ነገር የተፈጸመብን፣ ያለው የጌዲኦ ህዝብ ዲሞክራሲያዊ ድርጅት ተወካይ አቶ አለሳ መንገሻ ሌላው ነበሩ። በደቡብ ክልል በጌዲኦ ዞን በይርጋ ጨፌ አንድ ምርጫ ክልልና በይርጋ ጨፌ ሁለት ምርጫ ክልል ያሉ ከምርጫ ውህደት አንጻር በትናንትናው አፋኝ ስርዓት የተቃኙ የለውጡን መንፈስ ያልተላበሱ ድርጊቶች እየተፈጸሙ ስለሆነ አንድ ሁለቱን እዚህ ጋር ላነሳ ይፈልጋለሁ። ይህ በእጄ የሚታዩት ወረቀት የአንድ ቀበሌ አስተዳደር ጽሕፈት ቤት ማህተም አድርጎበት ስብሰባ ማድረግም ክልክል ነው የምርጫ ቅስቀሳ ማድረግም ክልክል ነው ብሎ በአደባባይ የለጠፈው ወረቀት ነው። በዚህ አጋጣሚ ይህንን ወረቀት ለሚዲያዎች አቬይለብል እናደርጋለን። ይህንን በሚመለከት ባለፈው ሳምንት በነበረን መድረክ ይህንን ጉዳይ ቦርዱም እንዲያውቀው የብልጽግና ፓርቲ አካላትም እንዲያውቁት፣ ከዛም አልፎ ደግሞ በደቡብ ክልል የብልጽግና ጽሕፈት ቤት አካላት እንዲያውቁት በትናንትና ዕለት በደቡብ ክልል በነበረ ስብሰባ በተወካዮቻችን አማካኝነትም ይሄ እንዲገለጽ ለማድረግ ሞክረናል። እስካሁን ድረስ ይህን በሚመለከት ስለተወሰደ እርምጃ የምናውቀው ነገር ስለሌለ የተወሰደ እርምጃ የለም እንላለን። የገዥውን ፓርቲ በመወከል አቶ ዛዲግ አብርሃ ለቀረቡ ክሶች ምላሽ ሰጥተዋል። ይህ ምርጫ እንዳለፈው ምርጫ በፍጹም እንዲሆን አልፈልጉም። እንዳለፉት ምርጫዎች ሲሪስሊ ተፈትነን የህዝብን ድምፅ የምናገኝበት ካልሆነ ደግሞ ስልጣን አስረክበን ተፎካካሪ ፓርቲ ለመሆን ዝግጅት ሙሉ ዝግጅት አድርገን እየገባንበት ያለ ምርጫ ነው። ይህ ሲባል ንግግር እንዲያምርልን የለበጣ ንግግር አይደለም፣ ሆነ ሲሪየስ ኖት። ከዚህ ምርጫ ኤክስፔክቴሽናችን ምንድን ነው፣ በአንድ ምረጥ ምንድን ነው ብለን ውስጣዊ ውይይት አድርገናል። ሰፋፊ ውይይቶች፣ ሲሪየስ ውይይቶች እና በተደጋጋሚ የፓርቲያችን ፕሬዚደንትም ጠቅላይ ሚኒስትሩም እንዳሉት እኛ ብንሸነፍ ለእናስልጣን ማስረከብ ብናስረክብ በዚህ ሀገር ታሪክ ውስጥ የመጀመሪያው ፓርቲ እንሆናለን ማለት ነው። ከዚህ የድሉን ያክል ምርጫን የማሸነፍ ያክል ዋጋ ያለው በታሪክ ቀዳሚ የሚያደርግ ነገር ነው፣ ቫሊዩም የምናደርገው ነገር ነው። ስለዚህ አጭበርብረን ምን ብለን እናንተ እንዳንተንቀሳቀሰ አድርገን ማለፍ አንፈልግም። በፍፁም ይህን በኢንቴንሽን ደረጃ አንደሳ እንደራረግ። ያ ማለት ግን ሁሉም ነገር የተሳለጠ ይሆናል ችግር አያጋጥምም ማለት ደግሞ አይደለም። ይህ ሀገር የነበረበትን ነገር እናውቃለን። የመሰረታዊ የሆነ የባህል ሽፍት ማምጣት ይጠይቃል። ለረጅም ጊዜ የሚደረገው የዴሞክራሲ ሽግግር እንዳለ ሆኖ ግን ይሄ ምርጫ ደግሞ የቻለውን ያክል ሁላችንም በቻለው ያክል ሞዴል ምርጫ መሆን አለበት። በእኛ ዘንድ ከሰነድ ዝግጅት፣ ከስልጠና ዝግጅት ሰፋፊ ነገር እያደረግን ነው። እነዚህ በድምር ውጤት ያመጣሉ። ከዛ ውጭ አሁን የተነሱትን ነገሮች በሙሉ በዝርዝር ይዘናል። በተወሰነ መልኩም አሁን እዚህ ሆኜ ማስተላለፍ ጀምር ያለሁ ሁለተኛ ችግር ከሆነ እንፈተዋለን፣ የሳተ ከሆነ ደግሞ እናጋልጣለን። በመጨረሻም የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጥያቄዎቹና ታይተዋል ለተባሉ ችግሮች መፍትሄዎች ጠቁመዋል። በተለይ ከቦርዱ አስተዳደራዊና ቴክኒካዊ ችግሮች ጋር በተያያዘ ለሚነሱ ጥያቄዎችና ለሚፈጠሩ ችግሮች በየጊዜው መፍትሄ ለመስጠት እንደሚሞከርና የተፎካካሪ ፓርቲዎችም እገዛ እንዲያደርጉ ጠይቀዋል። አንዳንድ ፓርቲዎች የችግሮች ሁሉ ምንጭ እንደሆነ በሚጠቁም አንደበት ያነሱትን የመንግሥትና የገዢው ፓርቲ አባላት ያደርሱታል ስለተባለው ችግር ግን ወይዘሪት ብርቱካን የሚሉት ነበራቸው። በዚህ አጋጣሚ የገዥውን ፓርቲ ማሳሰብ የምፈልገው በተለያዩ ቦታዎች እኛም እንደ ምርጫ ቦርድ በጣም በርካታ ነገሮች ናቸው የሚገጥሙን። ለምሳሌ ጋምቤላ፣ ሌሎችም ከፍ ያለ ስብሰባዎች ላይ ተናግር ያለሁኝ አስፈጻሚዎቻችንን አንቀበልም ብለው የመለሱ ቦታዎች አሉ አስፈጻሚዎቻችንን ለስጋት እንዲጋለጡ ያደረጉን ቦታ አለ። ከዛ በብዙ ውይይትና ንግግር ነው ቢሯቸውን ይዘው እንዲቀጥሉ ማድረግ የተቻለው። እንዲሁ አይነት ነገሮች ጋምቤላ በጣም ግልጽ ስለወጣ እናገራለሁኝ እንጂ ሶማሌም አካባቢ አጋጥሞናል፣ ደ ቤንሻንጎልም አጋጥሞናል። እኛም እየገፋን ነው የምንሰራው እና በታች ደረጃ ለሚያስተዳድሩት ለካድሬዎቻችሁ፣ ለኃላፊዎቻችሁ ኮድ ኦፍ ኮንዳክቱን ማሰራጨቱም ምኑ ምኑም እንደተጠበቀ ሆኖ በጣም እንዴት ኮሚኒኬት እንደምታደርጉት አናቅም፣ ግን ግልጽ ግልጽ ሀሳብ ግልጽ መመሪያ በደንብ ቢሰጣቸው እና ወደ ግራ ወደ ቀኝ በሚሉበትም ጊዜ ተጠያቂነት ሊኖር እንደሚችል ታሳዩልን፣ የእኛንም ስራ ቀላል እንድታረጉልን በዚህ አጋጣሚ ማሳሰብ ፈልጋለሁ። በዚህ የውይይት መድረክ የተለየ ሀሳብ ያቀረቡት የኦሮሞ ፌዴራሊስት ኮንግሬስ መሪ ፕሮፌሰር መረራ ጉዲና ነበሩ። በሰጡት አጭር ማሳሰቢያ ፓርቲያቸው ለመንግስትም ሆነ ለምርጫ ቦርድ በተደጋጋሚ እንዳሳወቀው ብሔራዊ መግባባት ካልተፈጠረ በዚህ ሀገር ሰላማዊና ዴሞክራሲያዊ ምርጫ ይካሄዳል ብለን ስለማናምን ይህ እንዲደረግ ብንጠይቅም ከምርጫ ቦርድም ሆነ ከመንግስት መልስ አላገኘንም ብለዋል። ስለሆነም ኦፌኮ ለምርጫ አንድም ተወዳዳሪ እንዳላስመዘገበ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ